ጋቢና ቪ ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ። ታክሲው ሞልቷል። ሄኖክ ሰማግዜር ነው። ጋቢና ቪኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። አሜሪካ በስልጣን ሽግግር ላይ ናት። ብዙም ሩቅ አንሄድም። በዚህ በጓሯችን በብሔራዊ መናፈሻው የ45ተኛው ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የቃለ መሐላ ሥነ ሥርዓት ይፈጸማል። ከመስታወት አረጋው ጋር አብረናችሁ እናመሻለን። እንደምናመሻችሁ በድጋሚ ባልደረቦቻችን ሰለሞን አባተና ሱራፌል ሽፈራው ከሕዝቡና ባለስልጣናቱ መካከል ናቸው። በሰላማዊ ሰልፍ ላይ የተገኘነው ለሰሜን ዳኮታ ሊሰራ ለታቀደው የተፈጥሮ ጋዝ ማስተላለፊያ ቧንቧ እንዳይሰራ በሚል የተቃውሞ ድምፃችንን ለማሰማት ነው። ብሔራዊ መናፈሻው ከየአካባቢው ከተለያዩ የዩናይትድ ስቴትስ ግዛቶች በመጡ አሜሪካውያን ተሞልቷል። መጪውን ፕሬዚዳንት የሚደግፉና የሚቃወሙ ዛሬ የዩናይትድ ስቴትስን መዲና አጨናንቀው ነው ያሰማናችሁ። አዲሱ የዩናይትድ ስቴትስ አስተዳደር መሪዎች ዶናልድ ትራምፕና ምክትላቸው ማይክ ፔንስ ደግሞ ምን አይነት ሰው ናቸው? ምን አይነትስ መሪዎች ናቸው? ዝርዝር ዘገባ ይዘናል። የዩናይትድ ስቴትስ የስልጣን ሽግግር በጋቢና ቪኦኤ እንግዶችም ከተለያዩ ስፍራዎች በስልክ ይዘናል። በዛሬው ቀን አሸናፊው ዶናልድ ትራምፕ አይደሉ። በዛሬው ቀን አሸናፊው የአሜሪካ ዴሞክራሲ እና የአሜሪካ ህገ መንግስት። አብራችሁን ቆዩ። ጋቢና ቪዮኤ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ጋቢና ቪኦኤ ሌስ ፕሮስ አስቀድመን ሰለሞን አባተ ባልደረባችን ሰለሞን አባተ የቃለ መሐላ ስነ ስርዓቱ በሚፈጸምበት ብሔራዊ መናፈሻ አግኝተ ነው ነበር። አሁን እንደምንመለከተው ከሆነ ቃለ መሐላ የሚፈጽሙት ተመራጩ ፕሬዚደንት ዶናልድ ትራምፕ በዋሽንግተን ዲሲ ህዝባዊ መናፈሻ ተገኝተው እጃቸውን እያውለበለቡ ሰዎች ለሰዎች ሰላምታ እየሰጡ ነው። ሰዎችም በጭብጨባ እንግዲህ የዩናይትድ ስቴትስ ብሔራዊ መናፈሻ በአሁኑ ሰዓት በአሜሪካ ባንዲራ አሸብርቋል። ከባድ የሆነ የጸጥታ ጥበቃ እየተካሄደ የድጋፍና የተቃውሞ ድምጾች እየተሰሙበት ያለ ሂደት ነው እየተከናወነ ያለው። ሰለሞንን ወደ ስቱዲዮ ከመግባታችን በፊት አነጋግረነው ነበረ። እንደምናመሸ ሰለሞን ይገኛል። ሰለሞን፣ እንደምናመሻ አሁን ያለውን ሁኔታ እስኪ ግለጽልን። ቀን ነው በዋሽንግተን ዲሲ ሰዓት አቆጣጠር ኢትዮጵያ ላይ እንደምናመሸ ነው ከአድማጮቻችንም እንደምናመሻችሁ ከፍተኛ ዝግጅት ነው እየተደረገ ያለው ፊቴ የሚታዩኝ የቀድሞ ምክትል ፕሬዚደንቶች ገብተዋል እንደ ሚስተር ዲክቼኒ ሚስተር ዶዌል እና የመሳሰሉ ሰዎች ሴናተሮች ገብተዋል ሚስተር ማኬን ከፊቴ ይታዩኛል አደባባዩ ውስጥ ቁጥሩ ከፍ ያለ ሰው ይገኛል በሺዎች የሚቆጠር ሰው ነው የሚታየኝ ከፊቴ እስከ ሙሉውን ቅድም እንደገለጽከው በብሔራዊው አደባባይ ውስጥ እንግዲህ በመገናኛ ብዙኃን እንደተገለጸው በመቶ ሺዎች የሚቆጠር ሰው ነው ይገኛል የተባለው። አንዳንዶች እንደውም እስከ ሚሊዮን የሚደርስ ሰው ይገኛል የሚል ግምት እየሰጡ ነው። በዚህ ውስጥ እንግዲህ ደጋፊ ብቻ ሳይሆን ተቃዋሚዎችም የተለያዩ ድምጾቻቸውን ሊያሰሙ ተገኝተዋል። በዚህ አደባባይ ላይ ይህንን ነው የሚመስለው። ስነ ስርዓቱ ደመቅ ያለ ነው የሚመስለው። አሁን በዚህ በተወካዮች ምክር ቤቱ ደጃፍ ላይ እንዲሁም በሙዚቃ እያጀበ ያለው ስነ ስርዓቱን የዩናይትድ ስቴትስ የባህር ወለድ ጦር የሙዚቃ ባንድ ነው። አሁን ከጀርባ እየሰማ ያለው ኖክ ሰለሞን፣ እንግዲህ የስልጣን ሽግግር በዩናይትድ ስቴትስ እየተካሄደ ነው ያለው። ከጥቂት ቆይታ በኋላ ዶናልድ ትራምፕ አርባአምስተኛ ዩናይትድ ስቴትስ ፕሬዚዳንት ሆነው ስልጣኑን ይረከባሉ። ይህንን ሂደት እንዲው በጣም በዩናይትድ ስቴትስ ታሪክ ውስጥ ከፍተኛ ቀን ነው የዛሬው ቀን። የስልጣን ሽግግር ቀን በመሆኑ እስቲ ሂደቱን እንደው ግለጽልን። በዩናይትድ ስቴትስ ፖለቲካ አሁን ይሄ በጣም እንዳልከው ነው ሄኖክ። በጣም የሚገርም፣ በጣም የሚደንቅ ውብ በዓል ነው ማለት ይቻላል። ለአሜሪካ ብቻ ሳይሆን አይደለም ለዓለምም ትልቅ አርአያነት ያለው ነው። ሌላ ፓርቲ ነው ያሸነፈው የተወካዮች ምክር ቤቱን ሙሉ በሙሉ የተቆጣጠረው ሙሉ በሙሉ ማለት በአብላጫ መቀመጫዎች የተቆጣጠረው የሕግ መወሰኛውንም የሕግ መምሪያውንም በዚያ ላይ ዋይት ሀውስም በሪፐብሊካን ፓርቲው ነው የተያያዘው። የፓርቲ አስተዳደር ለውጥ አለ፣ የፕሬዚደንቶች ለውጥ አለ። በዚህ ሁኔታ ውስጥ ዛሬ ሁለቱ ፕሬዚደንቶች በቤተ ክርስቲያን ተገኝተው ጸሎት አድርሰዋል። ተመራጩ ፕሬዚደንት ወደ ዋይት ሀውስ ሄደው አሁን ካሉት መሪ ጋር ከሚስተር ኦባማ እና ከባለቤታቸው ጋር ሆነው ተመራጩ ፕሬዚደንት እና ባለቤታቸው ቡና ጠጥተዋል። ከዚያ ንግግራቸውን ያደርጋሉ። በዛው ወቅት ፕሬዚደንት ባራክ ኦባማ ስልጣናቸውን አስተላልፈዋል፣ አሸጋግረዋል ማለት ነው። አዲስ ፕሬዚደንት ነው በሀገር ውስጥ ያለው። ከዚሁ ከተወካዮች ምክር ቤት ጀርባ ሄሊኮፕተር ተዘጋጅቶላቸዋል አሁን እና ወደዛ ሄሊኮፕተር ይሄዳሉ ተነስተው በአደባባዩ ላይ ተሰናብተው እዚህ የተሰበሰበውን ህዝብ፣ ወደ ካሊፎርኒያ ለእረፍት ይሄዳሉ። ይሄ እጅግ ሰላማዊ የሆነ እየተጋገዙ ያደረጉት የአንድ ሀገር ርክክብ ስነስርዓት ነው እና እጅግ በጣም የደመቀና ታሪካዊ ነው ማለት ይቻላል። እንዳልከው የ በህዝቡም መሀል እየተገኘ ነበረ ሰለሞን። በቀጥታ ደግሞ ፌስቡክ አትቪያ ማሐሪክ ላይ ተከታተሉት ሰለሞንን። በየሰዓቱ በየደቂቃው መረጃዎችን ለእናንተ እያደረሰ ይገኛል። አስቀድሞ ሰለሞን ወደዚህ ወደ ዩናይትድ ስቴትስ ምክር ቤት ከማምራቱ በፊት በርካታ ሰዎችን እያነጋገረ ሁኔታውን እየገለጸ ነው ያለፈው። እሱን እናሰማችኋለን። ሰለሞን ጊዜ ካለ ወደ በኋላ እናመጣሃለን። ለአሁኑ እናመሰግናለን። አመሰግናለሁ ሄኖክ፣ መልካም ቆይታ። ወደ ሰለሞን ዘገባ እንለፍ። በዚህ አካባቢ እያለፉ ያሉት በበዓሉ ላይ ይገኛሉ የተባሉ የተለያዩ የክብር እንግዶች ናቸው። በዛ በካፒቶል ወይም በተወካዮች ምክር ቤቱ ደጃፍ ላይ ተቀምጠው ቃለ መሐላ ሲፈጸም የሚከታተሉ ስነ ስርዓቱን የሚታዘቡ እንግዶች በነገራችን ላይ ወደ 50 የሚሆኑ የተለያዩ የዲሞክራቲክ ፓርቲው አባላት የሆኑ አንጋፋ ፖለቲከኞች በዚህ ስነ-ስርዓት ላይ እንደማይገኙ ተነግረዋል። ከቀደሙ ፕሬዚደንቶች ደግሞ 41ኛው የዩናይትድ ስቴትስ ፕሬዚደንት ጆርጅ ኤች ቡሽ በጤና ምክንያት እንደማይገኙ ተገልጿል። ጆርጅ ቡሽ እና ባለቤታቸው ባርብራ ቡሽ በጤና ችግር ምክንያት እሳቸው በከኒሞኒያ ጋር በተያያዘ ባለቤታቸው ደግሞ ባርበራ ደግሞ ከብሮንካይትስ ጋር በተያያዘ ሕክምና ላይ እንደሚገኙ ነው የተገለጸው። ከዛ በተረፈ ግን እነማን በትክክል በዚህ ስነ ስርዓት ላይ ላለመገኘት እንደወሰኑ ዘግየት ብዬ ከማገኛቸው መረጃዎች አሳውቃለሁኝ። እንግዲህ አስቀድሞ ሰዎች በሚገቡ ጊዜ ሰለሞን እየተዘዋወረ ያሰባሰባቸው ድምጾች ናቸው። አሁን በቀጥታ የስልጣን ሽግግሩ ወደሚካሄድበት ካፒታል ሂል እናመራለን። ሰለሞን አባተ መስመር ላይ ይገኛል። ሰለሞን አሁን ምንድን ነው እየተከናወነ ያለው? ሄኖክ በአሁኑ ሰዓት ስነ ስርዓቱ በይፋ ተጀምሯል። የሀምሳ ስምንተኛው የዩናይትድ ስቴትስ ፕሬዚደንት የማስመረቂያ ስነ ስርዓት ወይም የአርባ አምስተኛው ፕሬዚደንት የዶናልድ ትራምፕ የማስመረቂያ ስነ ስርዓት፣ ቃለ መሀላ ስነ ስርዓት በይፋ ተጀምሯል። የቀደሙ ፕሬዚደንቶች ሚስተር ጂሚ ካርተር፣ ሚስተር ቢል ክሊንተን፣ ሚስተር ቡሽ፣ ጆርጅ ቡሽ ከባለቤቶቻቸው ጆርጅ ቡሽ አርባ ሁለተኛው ማለቴ ነው ከባለቤቶቻቸው ጋር ተገኝተዋል። የጠቅላይ ፍርድ ቤቱ ዳኞች ተገኝተዋል ተቀምጠዋል። እንዲሁም ፕሬዚደንት ባራክ ኦባማ እና ባለቤታቸው ሚሼል ኦባማም ተገኝተዋል። አሁን የጸሎት ስነ ስርአት እየተካሄደ ነው። በአሁኑ ሰዓት ምናልባት ድምፄም የማይሰማ ከሆነ እንሰማለን። ከእዚሁ ጋር ተያይዞ ነው፣ በስነ ስርአቱ ላይ በጣም ብዙ ሰው ነው ተገኝቶ የማየው። የተወካዮች ምክር ቤት አባላት ተገኝተዋል። የሁለቱም ምክር ቤቶች ቀደም ሲል እንደጠቀስ ነው። በዚህ ሁኔታ ነው አሁን ስነ ስርዓቱ እየተካሄደ ያለው። ከጥቂት ደቂቃዎች በኋላ ምክትል ፕሬዚደንቱ ማይክ ፔንስ ቃለ መሀላ ይፈጽማሉ። እሳቸውን ተከትለው ፕሬዚደንት ተመራጩ ፕሬዚደንት ዶናልድ ትራምፕ ቃለ መሀላ ፈጽመው የዩናይትድ ስቴትስ አርባ አምስተኛ ፕሬዚደንት ይሆናሉ በኦፊሴል ከዚያም በኋላ ንግግራቸውን ያደርጋሉ ብለን እየጠበቅን ነው ነው ያለ ነው። ከጥቂት ደቂቃዎች በኋላ በጣም እናመሰግናለን ሰለሞን። ተመልሰን ከአንተ ጋር አዳዲስ መረጃዎች ካሉ በቀጥታ እናመጣለን። ፌስቡክም ላይ ተከተሉት፣ አት ቪ ማሐሪክ ላይ ሰለሞን መረጃዎችን ለእናንተ ያደርሳል። አመሰግናለሁ ሰለሞን፣ መልካም ምሽት። ባልደረባችን ሱራፌል ሽፈራው ደግሞ ከህዝቡ መሀል ነው ያለው። በተቃውሞም ሆነ በድጋፍ የተሰበሰቡ ሰዎችን እየዞረ ሲያነጋግር ነበረ። ሱራፌልንም ፌስቡክ ላይ አትቤያ ማሪክ ተከታተሉት። በቀጥታ አስቀድሞ የነበረውን ሁኔታ ወደሚያስረዳበት ዘገባ እንለፍ። የተከበራችሁ አድማጮቻችን፣ እዚህ በዛሬው በፕሬዚደንሻል ኢናጉሬሽን ላይ እንገኛለን። የመጀመሪያውን ፕሮሴስ ስለመዘገብ ሱራፌል ሽፈራው ነኝ። So what is በሰላማዊ ሰልፉ ላይ የተገኘ ነው። ለሰሜን ዳኮታ ሊሰራ ለታቀደው የተፈጥሮ ጋዝ ማስተላለፊያ ቧንቧ እንዳይሰራ በሚል የተቃውሞ ድምፃችንን ለማሰማት ነው። እንደምታዩት ሰልፉ ይህን ይመስላል። የመጀመሪያው ሰልፍ ነው እንግዲህ ይህ ዜማ በየቀኑ ሴቶች ወደ ወራጅ ውሃ ሲጓዙ ያዜሙት የነበረ ቆየት ያለ ዜማ ነው። ግጥሙም ተፈጥሮን የሚያደንቅ ነው። የዓለማችንን የአየር ንብረት በተመለከተ ድምፃችንን ለማሰማት ነው እዚህ የተገኘ ነው። በሰላማዊ መንገድ በጸሎት እያሰብን ሰልፋችንን እንቀጥላለን። ስለዚህ ስለ ውሃ ታላቅ ጥቅም የሚናገረውን ዋተር ሂል ማይ ባዲ የተሰኘውን ዜማ በአንድነት እንዘምር ዋተር When I go down, down to the water, we the water, we are home. Water, heal my body. Angria took a barrack to Milgatu Chassin, Voice of America, Gabina VOA, Angria, Midamaragano, Protestino. With a Trump inauguration, you hear the note. Yellino, Pennsylvania, Nasarasa Cavavavino. ወደ ዋይት ሃውስ ጀርባ እና እኔ ይመስላል ደግሞ ተመላልሼ ወደ በኋላ ደግሞ ያሉትን ፕሮቴስቶች ላይ ነው ዛሬ እኔ የማተኩረው። ለፕሮቴስቶቹ አቀርብላቸዋለሁ እና መሰግናለሁ እና መሰግናለን። ሱራፌል ፌስቡክ ላይ አት ቪኦኤ ማሐሪክ በቀጥታ መረጃዎችን የተለያዩ ቃለመጠይቆችን ለእናንተ ያደርሳል። አሁን በቀጥታ ይዘነዋል ከህዝቡ መሀል ነው ያለው ሱራፌል ሽፈራው። ሱራፌል አሁን ያለህበት ሁኔታው፣ አካባቢው ምን ይመስላል? አሁን ያለሁት ወደ ወደ ዋናው ዝግጅት የሚገባበት ሰልፍ መተላለፊያው ያው ላይ ነኝ። ትኬት የያዙ ሰዎች የሚገቡበት ቦታ ላይ ነኝ። እዛ ጋ እንግዲህ በጣም እጅግ በቁጥራቸው ብዙ ሰዎች ተሰልፈዋል። ደጋፊዎችም ተቃዋሚዎችም የተለያየ አርማ ይዘዋል። ትራምፕን የሚደግፍ እንዲሁም የሚቃወም እና የተለያዩ የሃይማኖት ምልክቶችም ይታዩኛል፣ እና ሰልፉ በጣም ትልቅ ሰልፍ ነው። ኦልሞስት ከዲ ስትሪት ጀምሮ እስከ ኢ ስትሪት ይደርሳል። አንድ አንዱ ብሎክ በሙሉ ሙሉ ነው። ሰባት ሰባተኛው ስትሪት ላይ ያለው ሰባተኛው መንገድ ኢ እና ዲ መካከል ነኝ። ይህንን ይመስላል። ከጠዋት ነው የወጣሁት። ጠዋት ሰበን ነው የወጣሁት። ዛሬ ያሰብኩት ሶስት ቦታዎች ለመሄድ ነበረ፣ ፕሮቴስት የሚደረጉበት ቦታዎች። መንቀሳቀስ ይቻላል። አዎ ከእንትኑ ከውጪ ክልክ። አሁን ከዲ ስትሪት ወደ ሳች ወደ ካፒታል ወደ ናሽናል ሞል ወደሚባለው ቦታ መሄድ አይቻልም ዘግተውታል ከዛ ወደዚህ ግን ማንም ሰው መንቀሳቀስ ይችላል መኪና አያልፍም ግን እግረኛ ያልፋል ተቃውሞ በየብሎኩ አለ በጣም ጥሩ እናመሰግናለን ቆየት ብለን እናመጣለን ሱራፌል ሽፈራው ዞር ዞር እያልክ ለምታደርስልን መረጃ እናመሰግናለን እሽ የኦሮምኛ ዝግጅት ባልደረባችን ሶራ ሀለኬ ደግሞ በርካታ ሰዎችን ዞር ዞር እያለ ሲያነጋግር ነበር። ከካሊፎርኒያ ባለቤታቸው ጋር የመጡት ራንዲ ፎክስ የዚህ የዚች ሀገር ሀምሳ ስምንተኛ ዓመታቸው ነው። ይህ ቀን ለአሜሪካ በእርግጥ ታላቅ ቀን እንደሚሆን በማመን በታላቅ ጉጉት ነው የመጣሁት፣ ይላሉ። በጣም አስፈላጊ የሆነ ለውጥ ተደርጎ ወደ እውነተኛ እድገት የምናመራበት እንደሚሆን ተስፋ ይዘን ነው የመጣ ነው የሚል ነው የገለጹት ራንዲ። ለመሆኑ ከዚህ አዲስ ፕሬዚዳንት ምን አይነት የለውጥ እርምጃ እንደሚጠብቁም አስረድተዋል። በጣም በእርግጠኝነት በኢኮኖሚው፣ በመንግስት አሰራሩ ለውጥ ይኖራል። በኢኮኖሚው ረገድ የንግዱ ማህበረሰብና ግለሰቦች እንዲሁም ከ ከተሞችና ቤተሰቦቻቸው የተጫናቸው ሸክም በጣም እንደሚቀል ተስፋ አደርጋለሁኝ፣ ይላሉ ራንዲ። እውነተኛ የንግድ ሰው ስለሚመራ ያን ለሀገር እንደሚጠቅም ለእድገትም ይጠቅማል ብዬ አስባለሁ ሲሉ አስተያየታቸውን ሰጥተዋል። ሰላማዊ የስልጣን ሽግግር በአሜሪካ ፖለቲካ ወግና ባህል ነው። ከዓለም ዙሪያ በተለይ ከአፍሪካ ሀገሮች ይህንን ሽግግር እየተከታተሉ ላሉ መሪዎች ደግሞ የሚከተለውን መልእክት አስተላልፈዋል። Well, this is a peaceful transition, and, and a very rare thing in our country and the world. So, um, it's a great uh, thrill to be here, and I certainly. <laughs> እኔ ደግሞ ብርቅ ምልክታችንን ነው። እኔ እዚህ ሽግግር በመገኘቴ በጣም ትልቅ ጥልቅ ደስታ የሚሰማኝ በእውነቱ፣ አሁን እየተከታተለን ያለ የዓለም ሕዝብ ልምድ እንደሚወስድ እንዲወስድ እመክራለሁ ብለዋል። በዛሬ ዕለት በዋሽንግተን ዲሲ የጸጥታ ጥበቃ ለማረጋገጥ ከወራት በፊት ሲደረግ የቆየውን መሰናዶ እንዴት ነበር? የቪኦኤው ባልደረባችን አራሽ አራብ ሳዲ ያጠናቀረውን ቆንጅታዬ እንዴት አቀርበዋለች። በየአራት ዓመቱ በዚህ ቀን እንደ ኤሮፓውያን አቆጣጠር ጥር 20 በሚውለው የፕሬዝደንታዊ ቃለ መሐላ ቀን የዩናይትድ ስቴትስ ምክር ቤት ህንጻ ካፒቶል ልክ እንደ ዛሬው የታሪካዊው ቀን መድረክ ሆኖ ነው የሚውለው። ከአሜሪካ ዲሞክራሲ ታላላቅ መለያዎች አንዱ ለሆነው ለዚህ የሰላማዊ የስልጣን ሽግግር በዓል ጸጥታውን ለማስከበር የተለያዩ አካላት ላለፉት በርካታ ወራት በህብረት ሲሰናዱበት ከርመዋል። ያ ደግሞ የተሰናባቹንና የተረካቢውን ፕሬዝደንቶች ደህንነት በማረጋገጥ ይጀምራል። የዩናይትድ ስቴትስ የምስጢራዊ ደህንነት አገልግሎት መኮንን ብራያን ኤበርት ስለ ዝግጅቱ ያብራራሉ። የዚህ ዕለት የጸጥታ ጥበቃ የሚስጥራዊ ደህንነት አገልግሎቱ ኃላፊነት ነው። ከሕግ አስከባሪዎችና ከጦር ኃይሉ ጋር በአብሮነት ይህንኑ ያከናውናሉ። ቀደም ብሎም ከ ዘጠኝ መቶ ሺህ በላይ ሕዝብ ይገኛል ተብሎ ተገምቶ ነበረ። እናም ትልቅ መሰናዶ መደረጉን የዩናይትድ ስቴትስ የምስጢራዊ ደህንነት አገልግሎት መኮንኑ አስረድተዋል። ትልቅ ዝግጅት ነው። ብዙ የሰው ኃይልና ሌላም የሚያስፈልገው ሁሉ ተመድቧል። ብዙ ሰው ነው የሚኖረው። ነገር ግን እኛም የሚገባውን የሰው ኃይልና አስፈላጊውን ሁሉ ተሰናድቶ ጥሩ ቅድ ይዘናል። አብዛኞቹ ከሌሎች የሀገሪቱ አካባቢዎች የመጡ በሺዎች የተቆጠሩ አባላት ያሉት ግብረ ኃይል ተሰልፈዋል። የፕሬዝደንታዊ ሰልፍ ትርኢቱ የሚያልፍባቸውን መስመሮች ጥበቃ ስራ ላይ የተሰማራ ሲሆን የአገር ደህንነት ሚኒስቴር ደግሞ በተለይ ጸረ ትራምፕ የተቃውሞ ሰልፎች በመኖራቸው ህዝቡን አንዱ ከሌላው እንዳይጋጭ ጥበቃ የሚያደርጉ አሰማርቷል። ክሪስ ጌልዳርት የአገር ደህንነትና የአስቸኳይ ጊዜ አመራር አባል ናቸው። የእኛ ፍላጎት የሚመጣው ሰው ሁሉ ማለት የሚፈልገውን ብሎ ዋሽንግተን ዲሲ ውስጥ ማድረግ የፈለገውን በሰላማዊና ሕጋዊ መንገድ አድርጎ መጨረሻ ላይ ሁሉም ደህንነቱ ተጠብቆ ወደየቤቱ መመለሱን ማረጋገጥ ነው። እንግዲህ የዩናይትድ ስቴትስ የፕሬዝዳንታዊ ምርጫ ተጠናቆ አሜሪካውያን ፕሬዚዳንታቸውን መርጠው በዛሬው ዕለት የስልጣን ርክክብ እየተደረገ ነው። የሽግግሩን ሂደት የአሜሪካ ድምጽ ሬዲዮ በቀጥታ ከስፍራው ለእናንተ ዘገባ እያደረሰ ይገኛል። አሁን እስኪ ከፖለቲካ ተመራማሪዎች ከማህበረሰብ አጥኚዎች እንስማ። ዶክተር ደረሰ ጌታቸው በኒውዮርክ አዮና ኮሌጅ የማህበረሰብ ጥናት ረዳት ፕሮፌሰር ናቸው። ጽዮን ግርማ አነጋግራለች ስለ ሽግግሩ ዶክተር ደረሰ እንግዲህ ዛሬ በአሜሪካ በሽግግር ላይ ናት፣ ዓለምም እንደዚሁ እና ይህ ለዩናይትድ ስቴትስ ዲሞክራሲያዊ ሂደት ምን ማለት ነው? ምንድን ነው እየሆነ ያለው በዲሞክራሲ ቋንቋ ሲተረጎም? አመሰግናለሁ ጽዮን ይህንን እድል ስለሰጠሽኝ። እንግዲህ ይሄ አሜሪካ የምንለው ሀገር ለሁለት መቶ ሰላሳ አመት በህይወት ያለ ሀገር ነው እና ፈረንጆቹ ከሀምሌ አራት አስራ ሰባት ሰባት ስድስት ጀምሮ ይሄ የስልጣን ሽግግርን ማድረግ የጀመሩት ከአስራ ሰባት ሰማንያ ዘጠኝ ነው። ስለዚህ ወደ መቶ ዘጠና አመት ገደማ ያህል ያው በተለያየ ጊዜ ምርጫ እያደረጉ አንዱ መሪ ለሌላው መሪ ስልጣን በሰላማዊ መንገድ እያሸጋገረ፣ መንግስት እየተመሰረተ፣ መንግስት እየለቀቀ እንዲህ ባለ መንገድ ነው እንግዲህ እዚህ ጋር የደረሱት። አሁንም የምናየው ምንድን ነው እንግዲህ፣ ፕሬዚደንት ኦባማና አዲስ ተመራጩ ፕሬዚደንት ዶናልድ ትራምፕ በፖለቲካ አተያየታቸው፣ በአስተዳደጋቸው፣ በመጡበት ባክግራውንድ ምንም የማይመሳሰሉ እንደውም የተቃራኒ ፓርቲ አባላት የሆኑ ናቸው። ነገር ግን የአሜሪካ ህዝብ በምርጫ ሳጥን ድምፁን ካሰማና ማን አሸናፊ እንደሆነ ከወሰነ በኋላ ግን የትኛውም ግለሰብ ስልጣን ለዚህ ለተመረጠ ሰው ማስረከብ በዛሬው ቀን አሸናፊው ዶናልድ ትራምፕ አይደሉም። በዛሬው ቀን አሸናፊው የአሜሪካ ዴሞክራሲ ና የአሜሪካ ህገ መንግስት ናቸው። ይሄንን ደግሞ በደማቸው በትግላቸው ያስከበሩት አራት መቶ ሚሊዮን የሚሆኑ አሜሪካውያን ዜጎች ናቸው ሲሆን ሰላማዊ የስልጣን ሽግግር ሂደትም ይታያል ውስጡ ብለዋል። ና ይህን ቃላት ደጋግመን እየሰማነው ነው። ሰላማዊ የስልጣን ሽግግር እንደው ምን ማለት ነው ሰላማዊ ስልጣን ሽግግር ማለት ምንድን ነው? ያለ ግጭት፣ ያለ መፈንቅረ መንግስት፣ ያለ ጦርነት ስልጣን በህዝብ እጅ ስላለ ህዝብ ደግሞ ማን እንደሚመራው በድምፅ መስጫ ሳጥን ወስኖ ወይም በምርጫ ወስኖ ያ ምርጫ ከተቆጠረ እና አሸናፊው በእውነት ከታወቀ በኋላ አዲስ የተመረጠው ሰው ስልጣኑን ቀድሞ ከነበረው ሰው የሚረከብበት እና በፍጹም በጉልበት ወይም በአመጽ ወይም በጠመንጃ አስሙዝ ያልሆነ የስልጣን ሽግግር ማለት ነው። እና የሚገርመው ነገር ሲሆን ይሄ አይነት የስልጣን ሽግግር ራሱ በዓለም ላይ የመጀመሪያ ከሆነችው ሀገር ከአሜሪካ ጋር የመጣ ነገር ነው እና ዘመናዊ ነገር ነው ማለት እንችላለን። ምክንያቱም ከሁለት መቶ ሰላሳ አመታት በፊት የሰው ልጅ በሙሉ በአሜሪካ ብቻ አለ በመላው ዓለም ያለው ስልጣን በጉልበት ነበር የሚቀማው፣ እየተጋደለ አንዱ ሌላውን እያጠፋ፣ አንዱ ሌላውን እየቀበረ ነበረ። ግን የሰው ልጅ አዲስ የስልጣኔ ደረጃ ላይ ደረሰ። ምንድነው? ማንም ማንንም በጉልበት ባሪያ አድርጎ የሚገዛበት አንዱ ገዢ ሌላው ሎሌ የሚሆንበት ስርዓት ያብቃ። ከዚህ በኋላ ስልጣን የህዝብ ነው። ህዝብ ይወስን፣ ህዝብ የወሰነው ደግሞ በስልጣን መንበር ላይ ይቀመጥ የሚል ስርዓት ተፈጠረ እና ዴሞክራሲ ስንል ሰላማዊ የስልጣን ሽግግር ማለት ነው። በነገራችን ላይ ዴሞክራሲ ዴሞክራሲ የሚያደርገው የተመራጩ ስልጣን ማግኘት ሳይሆን ደግሞ የሌላው ስልጣን መልቀቅ ነው በሰላማዊ። ከዚህ ከምርጫ በፊት በርካታ ክርክሮች ነበሩ በርካታ አጨቃጫቂ ሁኔታዎች ነበሩና አሁን ከደቂቃዎች በኋላ ዳን ተመራጩ ፕሬዚዳንት ዶናልድ ትራምፕ ቃለ መሐላ ፈጽመው ስልጣን ርክክብ ይደረጋል። እርሶም አሁን እንዳብራሩት እንግዲህ ሰላማዊ ስልጣን ሽግግር ማለት ይሄ ነው። ይሄ ለሌላው አለም በተለይ ደግሞ እንደው ለአፍሪካ ምን ትርጉም አለው? እኔ ጽዮን፣ ይሄ ከባድ ጥያቄ ነው፣ ምክንያቱም ስሜት የሚቀሰቅስ ጥያቄ ነው የምትጠይቅኝ። ይሄ ዲሞክራሲ የሚባለው ነገር በዓለም በሙሉ በተለይ በአውሮፓና በምዕራቡ ዓለም በሰሜን አሜሪካ ብቻ ሳይሆን በደቡብ አሜሪካም በእስያም እያደገና እያበበ የመጣ ስልጡን የሆነ ሰላማዊ የሆነ የመንግስት አስተዳደር ዘይቤ ነው። ከዚህ ወደኋላ ለብዙ ዘመን የቀረችው አህጉር የኔና ያንቺ አህጉር አፍሪካ ናት እና አፍሪካ ውስጥ አሁንም ያሉት መሪዎቻችን በአብዛኛው ማለት እንችላለን በስልጣን የመጡት በጉልበት ነው፣ በጠመንጃ አፈሙዝ ነው። ከስልጣን የመልቀቅ ልማድ ወይም ባህል የላቸውም። ብዙ ጊዜ በምርጫ እንኳን በሚሸነፉበት ጊዜ ስልጣንን ሙጭጭ ብሎ የመያዝ የምርጫውን ውጤት አበላሽቶ እኔ ነኝ ያሸነፍኩት ብሎ የመቀመጥ ከዛ ከባሰ that I will well and faithfully discharge and that I will well and faithfully discharge the duties of the office on which I am about to enter the duties of the office on which I am about to enter so help Yeah United States make it president Mike right, Pence a a God bless you. God bless you. ምክትል ፕሬዚዳንት ማይክ ፔንስ የቃለ መሐላቸውን ፈጽመው አሁን ቤተሰቦቻቸውን እያቀፉ ነው። ሁለት እንግዶች አሉን፣ መስታወት ሁለት እንግዶች ይዘናል፣ ሁለት እንግዶች ይዘናል። እንግዲህ ኢትዮጵያውያን ናቸው። የዲሞክራቱ ደጋፊ አርቲስት የአዲስ አዘው ገቦጂያ፣ እና የሪፐብሊካን ደጋፊ አቶ መስፍን በሽር ናቸው። ሁለቱንም እንግዲህ መስመር ላይ ያሉ ይመስለኛል። እንደምናመሻችው ገና ኋላችሁ መሸገና ነው። እሺ እንኳን ለዚህ ቀን ያበቃችሁ። እንግዲህ ሁለታችሁም እንግዲህ ዲሞክራሲና የስልጣን ሽግግር ምን ይመስላል አሁን እየተመለከትን ያለነው ነገር እንደው በእናንተ አይን ምን ይመስላል? አጠር አጠር አድርጋችሁ ብትነግሩኝ፣ መጀመሪያ የዲሞክራቱ ደጋፊ አቶ ያዴሳን ላስቀድም። በእውነቱ ስለስልጣን ሲንግን አመሰግናለው። የሰላማዊ የፖለቲካ የስልጣን ሽግግር ማየት በእውነቱ ሞስ ሁላችንም ሀገራችንን ከሚወጣንበት ዋናው ምክንያት ስለሆነ ደስ ይላል። ማንም ዴሞክራቲን ሪፐብሊኬን ያሸንፍ፣ ግን እንደዚህ ልዩነትን ተቻችሎ ስልጣን አሳልፎ በሰላማዊ አሳልፎ ሰጥቶ የሚቀጥለውን ፕሬዚደንት መደገፍ እና መርዳት ለሀገሪቷም ለዜጎቿም ጥሩ ነው ብዬ ስለማስብ በጣም ደስ ይላል በሆናቱ እንግዲህ አቶ መስፍን በሽርን ደግሞ ላያስከትል ዲሞክራሲ እና የስልጣን ሽግግር በእርሶ እንግዲህ አስተያየት ምን ይመስላል? እርሶ ደግሞ የሪፐብሊካኑ ደጋፊ ነዎት። እንኳን ደስ አለዎት። ይሄ ለእርስዎ የደስታ ቀን ነው። ታንኪ ዩ ይህንን እድል ስለሰጣችሁኝ በጣም አመሰግናለሁ። እኔም በጣም ደስ ብሎኛል። የእናንተም ሌላኛው እንግዳው እንዳለው ያላቸው ነገሮች ሁሉ በጣም ትክክለኛ ናቸው። በዚህ ሀገር ውስጥ ምንም እንኳን የአይዲዮሎጂና የአንዳንድ ነገሮች ልዩነት ቢኖርም የፓወር ትራንስፈሩ ፒስፉል በመሆኑ ለሌሎች፣ ለእኛም ለአፍሪካን ሀገሮች ሁሉ ምሳሌ የሚሆን የሚገባው ነው እና ሁላችንም እንኳን ደስ አላችሁ ላለሁኝ። ያ ነው እሱ ያለው አመለካከት፣ በጣም ትክክለኛ የሆነ አመለካከት ነው። እንግዲህ የሁለቱ ወደ ሄኖክ ልለፍ፣ አው እስኪ ድምጽ እናሰማቸው። አሁን እንደው በቀጥታ መዝሙር እየተዘመረ ነው ያለው፣ በዋሽንግተን ዲሲ ህዝባዊ መናፈሻ መዝሙር እየተሰማ ነው ያለው። ጠብቁን መስመር ላይ እንግዲህ እንግዶቻችን በጣም ነው የምናመሰግነው። እንግዲህ ከአፍሪካ ጋር በተገናኘ የምትሉት አስተያየት ካለ ከስልጣን ሽግግር ሀገሮች ምን ይማራሉ? ያደሳ እንግዲህ የአፍሪካን ሀገሮች ግድ መማር ያለብን ነገር በዚ አጋጣሚ ምንድን ነው? የህዝብ ዲሞክራሲ ሲባል የህዝብ ድምጽ ስለሆነ ህዝብ በመረጠና አንድን ሰው ባሸነፈ ጊዜ ያንን ተቀብለን ለሚቀጥለው ሰው ጋር አብሮ ለመስራት ከዚህ ትምህርት መውሰድ አለብን እና ቁልፉ የዲሞክራሲ ለውጥ መሳሪያ ሀይል ፓወር ፖለቲካ ሳይሆን አንዳችን ለአንዳችን ቦታ ለቀን እና ተሰማምተን እና ተከባብረን የምንሰራበት ዓለም መፍጠር ስለሆነ ከዚህ የምንወስደው ትምህርት እሱ ነው። እሺ፣ አቶ መስፍን በሽርስ አጠር አድርገው በጣም ደስ የሚል ነገር ምንድን ነው ነው የፒስፉል የሆነ ትራንስፈር ኦፍ ፓወር መኖሩ ለሀገራችንም ለኢትዮጵያም ራሱ በጣም ትልቅ ምሳሌ ይሆናል ብዬ ገምታለው። ምክንያቱም የህዝብና የሀገር ጉዳይ እንጂ የኢንዲቪድዋል ወይም ደግሞ የትራምፕ የሚሆን ማንም ይሁን የዛ አይደለም እና ሁላችንም ለአንድ ሀገር የምንኖርባትን ቤተሰቦቻችንን፣ ልጆቻችንን የምናሳድግባትን ጥለናት የመጣንበትን ሀገር ሁሉ አንድ ላይ ሆነን ተባብረን የአይዲዮሎጂ ልዩነት ቢኖር ሀገራችን እንደዚህ አይነት እድል እንዲያጋጥማት እኔ በጣም በጣም የምመኘው ነገር ነው እና አይ ሆፕ ለሀገራችንም መሪዎች ትልቅ ትምህርት ይሆናቸዋል ብዬ እገምታለሁ። እሺ ሁለታችሁንም በጣም ነው ማመሰግነው። ስላጣደፍናቸው ይቅርታ፣ ከሰዓት አንጻር ነው። ወደ ሰለሞን እንለፍ። ሰለሞንን ለማግኘት አልቻልንም። አሁን የጸጥታ ጥበቃ የተካሄደ ስለሆነ በሶስት ሰአት ላይ ደግሞ ከምሽቱ በሶስት ሰዓት ላይ የአዲሱን የዩናይትድ ስቴትስ ፕሬዚዳንት ሆነው ቃለ መሀል ላይ የሚፈጽሙትን ዶናልድ ትራምፕ ንግግር፣ እንደዚሁም ደግሞ ከዛ ተከትሎ የሚደረጉ የፌስታ ስነ ስርአቶችን በሙሉ ወደ እናንተ የምናመጣ አሁን ዶናልድ ትራምፕ በህዝቡ መሐል ተገኝተው የቃለ መሃላ ለመፈጸም ላይ ናቸው። በቀሩን ደቂቃዎች ወደዛ ልውሰዳችሁ ን وقبل ان اردت روال اقبل ان